<tığl> yeah, Amerikadım America. BOOY. Ye, ya Amerikadım dımts radio tabya ሰለሞን ያነብልናል ዜናውን እንደምናመሽታችኋል። ባለፈው ማክሰኞ በሶማሊያው ፕሬዚደንት መኖሪያ ቤት ላይ የደረሰው ጥቃት የተመራው ወደ ቅጽር ግቢው ለመግባት ፍቃድ ባለው እና መረጃውን ለነውጠኛው የአልሻባብ ቡድን አሳልፎ በሰጠ ግለሰብ ነው ሲል የመንግስቱ ራዲዮ ገልጿል። ራዲዮ ሞቃዲሾ ቀደም ሲል የተጠረጠረውን ግለሰብ የመጀመሪያ ስም ብቻ ገልጾ እንደነበር ሲታወቅ የቪኦኤ የሱማልኛው ቋንቋ አገልግሎት በርካታ ምንጮች ግን ሰውየው ሐሰን ሙሂያዲን ይባላል ብለዋል። ተጠርጣሪው ከጥቃቱ በኋላ ተይዞ በቁጥጥር ስር የዋለ ሲሆን ሶስት ታጣቂዎች ተገድለዋል። በራዲዮ ተጨማሪ ዘገባ መሰረት ለአንድ የአካባቢው የቴሌኮሚኒኬሽን መስሪያ ቤት በመሐንዲስነት የሚያገለግለው ሐሰን ሙሂያዲን ላለፉት ሁለት ዓመታት ጊዜ በቤተ መንግስቱ የታወቀ ቢሆንም ለጥቃቱ ኃላፊነት ከወሰደው አልሻባብ ቡድን ጋር ግንኙነት አለው ብሎ የጠረጠረ የለም ብሏል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐሙድ ጥቃቱ በደረሰበት ወቅት በቤተ መንግስቱ ውስጥ እንዳልነበሩና ጉዳት የደረሰበት ሌላ ባለስልጣን አለመኖሩንም ራዲዮ ሞቃዲሾ ዘግቧል። የምዕራብ አፍሪካው የኤቦላ ወረርሽኝ ስርጭት ጊኒ ውስጥ ሙሉ በሙሉ የተገታ ሲሆን፣ በጎረቤት አገሮች ላይቤሪያና ሴራሊዮን ግን በስፋት መሰራጨቱን የጤና ባለስልጣናት አስታወቁ። የዓለም የጤና ድርጅት በዛሬው ዕለት ያወጣው ሪፖርት ላይቤሪያ 11 በበሽታው የተያዙ አዲስ ህመምተኞች መኖራቸውንና አራት መሞታቸውን አስታውቃለች ይላል። በሴራሊዮን 15 ሕይወታቸው ያለፈና ሰላሳ ሁለት የታመሙ እንዳሉ መግለጿም በደብሊዩ ኤችኦ ሪፖርት ተጠቅሷል። በተቃራኒው ይላል ዘገባው፣ በጊኒ ግን ባለፉት ሰባት ቀናት ከኤቦላ ጋር በተያያዘ የተፈጠረ አዲስ ክስተት አንድ ብቻ ሲሆን ባለፈው በበሽታው ከተጠቁ ሰዎች መካከል በዚህ ሳምንት የሞቱት ሰባት ናቸው። በጠቅላላው ምዕራብ አፍሪካን በመታው የኤቦላ ወረርሽን ባለፉት ስድስት ወራት የሞቱት ሰዎች ቁጥር 539 መሆኑ ታውቋል። እስካሁን በኤቦላ የሚመጣን በሽታ ለማዳን የሚያስችል ሕክምና ባለመኖሩ የአካባቢው ባለስልጣናት እንዳይስፋፋ የሚከላከሉት በበሽታው የተያዘን ሰው ለብቻው ለይተው በማቆየትና ሌሎች በቫይረሱ ከተጠቁ ጋር ቀጥተኛ ግንኙነት እንዳያደርጉ በማስጠንቀቅ ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በአፍጋኒስታን ከምርጫው ውጤት ጋር በተያያዘ የተፈጠረውን አለመግባባትና የተከተለውን የፖለቲካ ቀውስ በፍጥነት ለማስወገድ እንደሚቻል ከፍተኛ ተስፋ አለኝ ብለዋል። ኬሪ ዛሬ ይህን አስተያየት የሰጡት በምርጫው አሸናፊ እኔ ነኝ በማለት ንትርክ ውስጥ የገቡትን ሁለቱን እጩ ተወዳዳሪዎች አብዱላ አብዱላና ተቀናቃኛቸውን አሽራፍ ጋኒን ለመሸምገል ካቡል ከተማ እንደገቡ ነው። በቅድሚያ የወጡ የምርጫ ውጤቶች አብዱላ በጋኒ በአንድ ሚሊዮን ድምፅ እንደሚበለጡ ያመለክታሉ። አብዱላ ግን የድምፅ መስጫ ሳጥኖች በሕገ ወጥ መንገድ ታጭቀዋል ሲሉ ውጤቱን አልቀበልም ብለዋል። አሽራፍ ጋኒ በዛሬው ዕለት ከአሜሪካው ከፍተኛ ዲፕሎማት ጋር ከተገናኙ በኋላ ግን በምርጫው ወቅት ተካሂዷል የተባለ ማጭበርበር ካለ ሙሉ ምርመራ ይካሄድ ከሚለው በዩናይትድ ስቴትስ ከቀረበ ጥሪ ጋር እስማማለሁ ብለዋል። የፍልስጤም ነውጠኞች ሮኬቶችን ወደ ግዛቷ እየወነጨፉ ባሉበት በአሁኑ ወቅት እስራኤል በጋዛ የጀመረችውን የማጥቃት ዘመቻ ዛሬ በተከታታይ ለአራተኛ ቀን አጠናክራ ቀጥላለች። በጋዛ ሰርጥ የሕክምና ባለሥልጣናት እንደተናገሩት በእስራኤል የአየር ጥቃት በተመታ አንድ መኖሪያ ቤት ውስጥ በትንሹ ሦስት ሰዎች ተገለዋል። በሌላ ዜና ደግሞ ከደቡብ ሊባኖስ ወደ ሰሜን እስራኤል ግዛት የተተኮሰ ሮኬት ምንም ጉዳት አለማድረሱን የሀገሪቱ ባለሥልጣናት አስታውቀዋል። በመጨረሻም የዩክሬን መከላከያ ሚኒስቴር እንደገለጸው በሀገሪቱ ምስራቅ ከሚገኙ የሩሲያ ደጋፊ ተገንጣዮች ዛሬ በደረሰ የሮኬት ጥቃት በትንሹ 19 የመንግስቱ ወታደሮች ሲገደሉ ሌሎች ከ93 በላይ ቆስለዋል። ቆንጅትን ለዜናው እናመሰግናለን። በሦስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዛ ትመልሳለች። አሁን ወደ ቀዳሚው ዝግጅታችን እናመራለን። በኢትዮጵያ መንግስት ቁጥጥር ስር የሚገኙት አቶ አንዳርጋቸው ጽጌ ኢትዮጵያ ውስጥ ፍትሕ ያገኛሉ ብለው እንደማያምኑ ወንድማቸው አቶ ብዙንህ ጽጌ ለቪኦኤ ገልጸዋል። በሌላ በኩል ደግሞ አቶ አንዳርጋቸው በኢትዮጵያ ሕግ መሰረት የሚገባቸውን ይቀበላሉ ሲሉ አንድ የኢትዮጵያ ባለሥልጣን ለፈረንሳይ ሬዲዮ ተናግረዋል። አቶ ብዙነህ ጽጌን ያነጋገረው ሰሎሞን አባተ ነው። ቀጥሎ ይቀርባል። አቶ ብዙነህ ጽጌ የአቶ አንዳርጋቸው ታናሽ ወንድም ብቻ ሳይሆኑ ከለጋነት ዕድሜያቸው ጀምሮ በፖለቲካው ህይወት አብረው የዘለቁ የቅርብ የሐሳብ ተካፋይና አጋርም ናቸው። ራሳቸው እንዳሉት የ1966ቱ ለውጥ አብርትቶ ከመታቸው ኢትዮጵያውያን የአንዱ ቤተሰብ አባልም ናቸው። በዘመዶቻቸው፣ በጓደኞቻቸው፣ በቤተሰባቸው ውስጥ የተነጠቋቸው በያኔው አባባል የአብዮቱ ጨካኝ ወላፈን የበላቸው የሚወዷቸው ሰዎች ያሏቸው ናቸው። አንዳርጋቸው ጽጌ ብረት ጨብጦ ወደ ሜዳ ወጣ። ብዙነህ ጽጌ የኢህአፓ አባል ሆኖ ተገኘና በደርግ ዘብጥ እያወረደ አመታት አለፉና አንዳርጋቸው ኢህአደግን ተቀላቅሎ በትግሉ ገፋ። ብዙነህ ወደ ቤቱ ተመለሰ። ቆየና አቶ አንዳርጋቸው ከኢህአደግ ጋር ተጣሉ። ስልጣናቸውንም ቤታቸውንም ትተው ተሰደዱ። አቶ ብዙነህም አቶ አንዳርጋቸውም በስደት ከኖሩባት እንግሊዝ ዜግነት አገኙ። ግንቦት ሰባት ተመሠረተ። የፓርቲ ዋና ጸሐፊ ሆኑ። አቶ አንዳርጋቸው እጃቸው ሰኔ 16 2006 ዓ ም ሰንአ የመን ላይ ተያዘ። እንግዲህ በየጣልቃው አቶ አንዳርጋቸው በኢትዮጵያ ፍርድ ቤት ሁለት የሞት ፍርድ የተላለፈባቸውን ጨምሮ ብዙ ታሪክ መኖሩን አድማጭ ይረዱልኛል። ለማንኛውም ሰኔ 16 አቶ አንዳርጋቸው ሰንዓ ውስጥ ከበረራቸው ጣልቃ ጠፉ ሲባል ወሬውን መጀመሪያ የሰሙት አቶ ብዙናጽጌ ናቸው። እንግዲህ ከሱ ጋር አብረው ይጓዙ የነበሩ ሰዎች ወደዛ የሚተላለፍበት ሀገር፣ ወደ መጨረሻው ሀገር አለመሄዱ ያዩ ሰዎች የምናውቃቸው ሰዎች ደውለው ነገሯቸው። እነሱ ደግሞ የሚያውቁ ሰዎች ለእኛ ደውለው ነገሩ። መቼ ነው የሰሙት እርሶ ይሄ ሁኔታ መፈጠሩን? የሆነ ለታ የሰማሁት ሰኞ ለታ እና ምን አደረ የመሸ ጊዜ ነው የሰማሁት። በሰዓቱ ላይ ምንም የሚደረግ ነገር አልነበረም። ለማመንም ስለቸገረኝ ለጊዜው ማሰብ ነበር ያቃሰኝ ከዚህ ነገር ይፈጸማል ብየፈልሰ ስላልጠቁር ምን አደረጉ እንደሰሙ መጀመሪያው ይሄ ነገር እውነቱ መሆኑን ለማረጋገጥ ነው የሞከርኩት። ያለ ነገር ከዚህ በፊት ሰምቼም ስለማላቅ ምናልባት ስህተት ይሆናል የሚል ነገር ነው እንጂ በእውነት ተፈጽሟል የሚል ነገር አልነበረም። ግን እውነቱ መሆኑን ከተረጋገጠ በኋላ በማግስቱ ያው እዚህ ለሚመለከታቸው እዛ ሀገር ይሄ ጉዳዩ የተፈጸመበት ሀገር ከተማ ላሉ የዚህ ሀገር የቆንስላ መስሪያ ቤቶች ጉዳዩን ለማስታወቅ ነው የሞከርኩት። እርስዎ ወደ የመን ደወሉ ወይስ እዛው ለንደን ለውጭ ጉዳይ መስሪያ ቤቱ አሳወቁ? ወደ የመን ነው የደወልኩት። ከነሱ ነው መጀመሪያ። የእነሱ አድራሻና ስልክ ጥላቸው ላይ ስላለ ኢንተርኔት ላይ ስላለ ወደዛ የደወልኩትና ውዳሁ ነገርናቸው። ምን አሉ? ደውለው ሲነግሯቸው መጀመሪያ ጨርሶ ሊገባቸው አልቻለም ምን እንደማወራ እና አቶ አንዳርጋቸው ጽጌ ከበረራው ላይ ሲጠፉ ለራሳቸው ጉዳይ አለመሆኑን የጠፉት ካወቁ በኋላ ምን ሆነው እንደጠፉ ሳውቀዋል፣ አላወቁም። ከዚያ ወዲህም አቶ አንዳርጋቸው ደብዛቸው እንደጠፋ ቀናት ተቆጠሩና ከትናንት በስተያ ማክሰኞ የኢትዮጵያ መንግስት ይዣቸዋለሁ ሲል በቴሌቪዥን ጣቢያው ተናገረ። አሳያቸው አቶ ብዙነ ዜናውን በወቅቱ አይተውታል። አይቼዋለሁ። ምን ተሰማሁት? እሱን ሲያዩ መጀመሪያ እንደው በዚህ ሁኔታ ውስጥ የሚቀርብ መስሎ ማስመው ነገር ስላልነበረ መጀመሪያ ሳየው በጣም ነው የገረመኝ የተሰማኝ። ግን ከዛ በኋላ ግን ትንሽ ከተረጋጋሁ በኋላ ግን ብዙም ነገር አድርጌ አልወሰድኩትም። እንደውም ብዙ ጊዜ እነሱ ያለ ነገር እንደዚህ ላይ ሲያወጡ ያው ለራሳቸው እንደሚጠቅማቸው አድርገው ነው የሚያወጡት። እና ሌላ ጊዜ ካየ ነው መቼም በጣም የተሻለ ነው። ይህ የተናገሯቸውን ቃላት ሰምተዋል እና ምንድን ነው ለእሱ የሰጠው ትርጉም አለ? እሳቸው ከተናገሯቸው ነገሮች ውስጥ ቴሌቪዥን ላይ ከተሰሙት ከታዩት የሰጠኝ ትርጉም አለ። ትርጉሙ ምንድን ነው? እሱ የሚቻለውን ያደረገ መሆኑን እና ከዚህ በኋላ በግሉ ምንም በዚህ ጉዳይ ላይ የሚሰማው ነገር እንደሌለ እና በዚህም ላይ ሙሉ ከራሱ ጋር ስምምነት የተሰረተው መሆኑን እና የሚችለውን ያደረገ መሆኑን ነው መልዕክት ለማስተላለፍ የሞከረው እና የቀረው እንግዲህ የራሳችሁን ደግሞ ማድረግ አለባችሁ የሚል ነገር ነው የሚገባ። ይመል እንግዲህ ማረፍ እፈልጋለሁ፣ በጣም ደክሞኛል፣ በውስጤ ለበቀል ሊያነሳሳ የሚችል ቂም የለም ወይም ሪዘንትመንት የለም እያሉ ነው የተናገሩት እና ይሄ የድካም ስሜት፣ የማረፍ ፍላጎት እርስዎ አሁን ያሉኝን ነገር ለመግለጽ ፈልገው ይመስሎታል። እንግዲህ ይሄ አሁን አስቸጋሪ ነገር ነው። አየ ይሄ በዚህ መገናኛ ብዙኃን የቀረበው ነገር ለምን እንደሚቀርብ ምክንያቱ ምን እንደሆነ ከሌሎች ልምዶች ስለምናውቅ እንደዚህ ያሉ ነገሮች ትንሽ ቢሆን ለአቅራቢዎቹ በአንድ መልኩ የበሌላ የሚስማማቸው ነገር ካልተቀላቀለበት በቀረ ዝም ብለው አያቀርቡም እና ሁለት ነገር ነው መልዕክቱ ላይ ያለው። አንድ በዚህ አይነት መልኩ የቀረበው ምናልባት ለነሱ እንደዚህ አይነት ነገር ማለቱ ይጠቅማል ብለው ያሰቡት ይመስለኛል። ሌላውም ደግሞ በጣም የተረጋጋ ሰው ነው። በጣም አስቸጋሪ ሁኔታ ውስጥ ሆኖ በጣም የተረጋጋ ሰው መሆኑ እና ምንም አይነት የምንናልከው የቂምም ሆነ የበቀል ስሜት እንደሌለው ከራሱ ጋር የታረቀ መሆኑ በጣም የተረጋጋ መሆኑን ለመናገር የፈለገው በአስቸጋሪ ሁኔታ ውስጥ ብዙ ችግር እንዳልፈጠረበትን ሌላው ሰው ምልክት ለማስተላለፍ ይመስለኛል። ይሄ ሁለቱ ባይሆን ደግሞ ልሰ ያቀርቡትም። ሌላ ነገር ቢያጡ ይመስለኛል። ከዚህ ሁሉ ነገር በኋላ እችን የምታህል ነገር ተቆርጣ የቀረበችው እንግዲህ እችኛዋ በፊት ያለችው የመድከም ምናምን የምትለው ነገር አሉታዊ የሆነ መልእክት አላት ተብሎ ስለሚታሰብ አብረ ቀረበች ነው የሚመስለኝ። እና ይህንንም ራሱ እሱም ያቅለኝ አይቀርብም ነበር ብዬ ነው። አቶ አንዳርጋቸው በሁሉ መድረኮች ሲናገሩ እንደምንሰማቸው ይሄ አሁን ስልጣን ላይ ያለው ፓርቲ፣ አሁን ያለው መንግስት በማንኛውም መንገድ መወገድ ያለበት ብለው የሚያምኑ ሰው ናቸው። እንደዚህ የሚያምን የፖለቲካ ድርጅትን በዋና ጸሐፊነት የሚመሩ ሰው ናቸው። እና ይሄ ማንኛውም ነገር የሚል አባባል ደግሞ በግልጽ እንደሚናገሩት እሳቸው መሆኑ የትግል አጋሮቻቸው የትጥቅ ትግልን ጨምሮ ነው እና በዚህ ጢም የለም በውስጤ፣ ወይም ሪዘንትመንት የለም። ትንሽ ሰፋ ይላል ከይሄ አገላለጽ እና የሚለው አባባላቸው፣ እርስዎ እንደነገሩኝ ብዙ ስለምትነጋገሩም ስለምትወያዩም ከወንድምነት በተጨማሪ የፖለቲካ ጋርም መሰሉኝ አሁን ከአባባሎ ስሰማና ና ይገልጸዋል ያንን ይዘውት የሄዱትን የቆዩትን አቋም። አዎ ሰውም በጣም በጣም የሚገልጸው ነው የሚመስለኝ። ሁኔታዎቹን ተረድቶ ነገሮች በምን መንገድ አንድ ደረጃ ላይ እንዲደርሱ ማመንና የዛን መጥፎ ስሜት ይዞ መሄድ የተለያየ ነገር። ያን ነገር ለማድረግ የግድ ቂመኛ መሆን አያስፈልግም፣ የግድ ቁጠኛ መሆን አያስፈልግም፣ የግድ መጥፎ ስሜት ውስጥ እንዲኖር አያስፈልግም። ይህንን ሁኔታ ግን እንዳልቀው ሁኔታው የራሱ መጥፎ መጥፎ መጥፎ አካሄድ ነው። ግን ምናልባት ይሄ ሲባል አማራጭ የሌለው አካሄድ ነው በሚለው የብርጫ የምርጫ ጉዳይ አይደለም ያለ ማድረግ። ግን የግድ ቂምና የበቀል ስሜት ከውስጥ ይኖራ የግድ አይደለም የሚለው እንደውም ከዛ አይነት የነጻ ሰው በዛ አይነት መንገድ ላይ ለመሄድ ሄደ ሰው የበለጠ ጠንካራ ሰው ነው ብዬ ነው ማሰብ። የእንግሊዝ መንግሥት ለኢትዮጵያ ካቀረባቸው ጥያቄዎች መካከል የቀድሞዎቹ የሞት ፍርዶች ተፈጻሚ እንዳይሆኑ ና ፍትሐዊ የፍርድ ሂደት እንዲኖር የሚሉ ይገኙበታል። ወንድምና ጓድ አቶ ብዙ ነህ ምን ይላሉ? ምን እኔ ምንም ፍርድ ቤት የሚቀርብበትም ጉዳይም ያለው አይመስለኝም። መቅረቡ ምንም የሚጠቅመው ነገር ያለ አይመስለኝም። ለምን መጀመሪያውኑ ወደ ፍርድ ቤት የሚያደርስ ወንጀለኝነት አለበት ብዬ አላምንም። ሁለተኛ ደግሞ እንደው ይሁን እንኳ ቢባል እስካሁን ድረስ ለሀገር ውስጥ ባለው የፍርድ ሂደት ትክክለኛ ፍርድ ለሱ አይደለም ለማንም ተጻ አይተን አናውቅም። በተለይ በፖለቲካ የሚከሰት ሰው ብዙ ጊዜ ፍርድ ቤቶቹ በፖለቲካ ስልጣን ላይ ባሉ ሰዎች ሙሉ ቁጥጥር ስር ያሉ ናቸው። ስለዚህ ምንም ትርጉም የለውም። እዛ ቢቀርብም የሚቀደሰው የሚጨምረው ነገር የለም። በመጀመሪያ ወሩ መቅረብ የሚያስቀርበው ጉዳይ አለው ብ አላም በፖለቲካ እምነቱ የተከሰሰው ፊት የከሰሱ የፈረዱበቱ ፖለቲካ እምነቱ ነው እንጂ ወንጀለኝነት አለ። ከአቶ ብዙነህ ጽጌ ጋር ያደረግነው ቃለምልልስ ሙሉ ቃል ዌብሳይታችን ላይ ይገኛል። በሌላ በኩል ግን የኢትዮጵያ መንግስት ቃል አቀባይ የሆኑት አቶ ሽመልስ ከማል ሰጥተውኛል ሲል ራዲዮ ፍራንስ ኢንተርናሲዮናል ባወጣው ሪፖርት አቶ አንዳርጋቸው በኢትዮጵያ ህግ መሰረት የሚገባቸውን ያገኛሉ ብለዋል ሲል ዘግቧል። ምንም ይሁን ምን ተፈጻሚ የሚሆነው የኢትዮጵያ ሕግ ነው ብለዋል አቶ ሽመልስ ለአርኤፍአይ። ይህ በእንዲህ እንዳለ የአቶ አንዳርጋቸውን መያዝና ለኢትዮጵያ መንግሥት ተላልፎ መሰጠት አጥብቆ ያወገዘው የማኅበራዊ ፍትሕ ተሟጋች መሆኑን የሚናገረው ለአዲሲቱ ኢትዮጵያ የጋራ ንቅናቄ የሚባል ድርጅት አድራጎቱን ሕገወጥ ሲል ጠርቶታል። ተጨማሪ መረጃዎችን ለማግኘት ዛሬ ወደ አዲስ አበባ የኢትዮጵያ መንግስት ቃል አቀባዮች ያደረግኳቸው የስልክ ጥሪዎች በስልኮቹ መዘጋት ወይም አለመነሳት ምክንያት ሳይሳኩ ቀርተዋል። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ፣ ዋሽንግተን። አሁን ደግሞ አፍሪቃ በጋዜጦች ይቀርባል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ከአቶ አንዳርጋቸው ጽጌ በፊት ወደ ኢትዮጵያ የተላኩ ተቃዋሚዎች እንዳሉ ኢኮኖሚስት ገለጸ፣ አንድ ኢትዮጵያዊ ብሪታንያ ላይ ክስ አቀረበ፣ ጋርዲያን ኢትዮጵያ ላይ የሚካሄድ የስም ማጥፋት አካል እንዳይሆን ተጠየቀ የሚሉትን ርዕሶች ነው ዛሬ የምንመለከተው። ኢኮኖሚስት የተባለው መጽሔት ስለ አቶ አንዳርጋቸው ጽጌ መያዝ ሲዘግብ እንደ አውሮፓ አቆጣጠር ከ2009 እስከ 2012 ዓ ም በነበረው ጊዜ ተከሳሹ በሌሉበት በተደረጉት ሁለት የፍርድ ሂደቶች በአሸባሪነት ክስ የሞት ፍርድ ተበይኖባቸዋል ይላል። እንደ አውሮፓ አቆጣጠር በ2005 ዓ ም የድኅረ ምርጫ ተቃውሞ ከተካሄደ በኋላ ከኢትዮጵያ ጠፍተው በመውጣት በብሪታንያ ጥገኝነት አግኝተው ግንቦት ሰባት የተባለውን ድርጅት መሰረቱ፣ ይላል ኢኮኖሚስት ጋዜጣ ላይ የወጣው ጽሑፍ። አዲስ አበባ ያለው የብሪታንያ ኤምባሲ አሁንም ለአቶ አንዳርጋቸው ተደራሽነት ስለሌለው ቤተሰቦቻቸው ለደህንነታቸው ይሰጋሉ፣ ይላል ዘገባው። ኢትዮጵያ ከቅርብ ዓመታት ወዲህ በርካታ ሰዎች እንዲላኩላት አድርጋለች። ለምሳሌ በቅርቡ የኖርዌ ዜግነት ያላቸው ኦኬሎ አኩዬ ደቡብ ሱዳን ላይ ታስረው ለኢትዮጵያ ተሰጥተዋል። ባለፈው ሰኞ ፍርድ ቤት ቀርበዋል። የአሸባሪነት ፍርድ ይጠብቃቸዋል። ከዛ በፊት ደግሞ ኬንያ ሁለት ኦሮሞ ኢትዮጵያውያን ይዛ ወደ ኢትዮጵያ ልካለች። ከኦሮሞ አማጽያን ጋር ግንኙነት አላቸው በሚል ክስ ዕድሜ ይፍታህ ተፈርዶባቸዋል። ኬንያ አንድ የካናዳ ዜጋ የሆነ ሰውንም ለኢትዮጵያ አስረክባለች። ከኦጋዴን የሐርነት ግንባር ጋር ግንኙነት አለው ተብሎ የአሸባሪነት ክስ ይጠብቀዋል። ሂዩማን ራይትስ ዋች የተባለ የሰብዓዊ መብት ቡድን በርካታ ሌሎች የፖለቲካ ስደተኞችም ከአጎራባች ሀገሮች ወደ ኢትዮጵያ ተልከዋል ሲል ኢኮኖሚስት ላይ የወጣው ዘገባ ጠቅሷል። ዘ ጋርዲያን የተባለው ብሪታንያ የሚወጣው ጋዜጣ ድረገጽ ደግሞ አርሶ አደሮችን ከመኖሪያቸው በማፈናቀል ሶቆቃና ድብደባ የፈጸመ መንግስት መርሃ ግብርን ደግፋለች በሚል አንዱ አርሶ አደር ብሪታንያን በሰብዓዊ መብት ረገጣ ለመክሰስ ማሰቡን ዘግቧል። በዘርግንዳችን መሬት በነበርንበት ወቅት ውሃ የምንጠጣበት፣ አሳ የምናገርበት፣ ማንጎ ሙዝና ፓፓያ የምንተክልበት ወንዝ አጠገብ ነበርን። ራሳችንን መመገብ እንችል ነበር ሲል ስሙ ያልተገለጸው ጋምቤላ ይኖር የነበረ አርሶአደር መናገሩን ድረገጹ ጠቅሷል። ከሶስት ዓመታት በፊት የኢትዮጵያ ወታደሮች በመንደሩ ገብተው ነዋሪዎቹ ሁሉ ከአካባቢው እንዲወጡ ካዘዙ በኋላ ግን ሁሉ ነገር ተለወጠ። መኸሩ ደርሰ ነበር፣ ግን እህሉን ለመሰብሰብ በቂ ጊዜ አልነበረንም ብሏል። አርሶ አደሩ እምቢ በማለቱ ታስሮ እንደተደበደበና ሰቆቃ እንደተፈጸመበት ዘገባው ያወሳል። ሰዎቹ በግዴታ በተፈናቀሉበት ወቅት ሴቶች ተደፍረዋል። አንዳንድ ጎረቤቶቼ ደግሞ ተገድለዋል ማለቱን የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁሟል። የሰብአ መብት ቡድኖች እንደሚሉት ኢትዮጵያ ውስጥ በአስር ሺዎች የሚቆጠሩ ሰዎች በግዴታ ከመኖሪያቸው የተፈናቀሉት ቦታቸውን ለንግድ እርሻ ለማመቻቸት ሲሆን በቂ ምግብ በሌለበት፣ የጤናና የትምህርት አገልግሎት በሌለበት አካባቢ እንዲሰፍሩ ተደርጓል ይላል ዘገባው። ይህው ፕሮግራም ታዲያ ከብሪታንያ የረድኤት አገልግሎት በአመት 300 ሚሊዮን ፓውንድ እንዳገኘ ዘገባው ገልጿል። ብሪታንያ ከሰጠችው ገንዘብ የተወሰነው ማህበረሰቤንና ሕይወቴን ለማፍረስ አገልግሏል በሚል በብሪታንያ ላይ ክስ አቅርቧል። ክሱ ባለፈው ሐሙስ ለንደን በሚገኘው ከፍተኛ ፍርድ ቤት የተሰማ ሲሆን በክሱ ለመቀጠል ወይም ላለመቀጠል ፍርድ እንዲሰጥበት እየተጠበቀ ነው። ክስ የመሠረተው የቀድሞ አርሶ አደር አሁን 34 ዓመት ዕድሜ ሆኖታል። የሁለተኛ ደረጃ ትምህርት አጠናቆ መሬት አልምቶ በእርሻ ኮሌጅ ትምህርትም በከፊል ተከታትሏል። ትዳር መስርቶ ስድስት ልጆች ወልዷል ሲል ዘ ጋርዲያን የተባለው ድረገጽ ዘግቧል። ለንደን ያሉት የኢትዮጵያ አምባሳደር ብርሃኑ ከበደ በበኩላቸው ለዘገባው ምላሽ ሰጥቷል። የኢትዮጵያ የመንደር ምስረታ መርሃ ግብር አርሶ አደሮች ከበፊቱ የተሻለ ምርት እንዲያገኙ በመንደር ተሰባስበው አስፈላጊው የማኅበረሰባዊ አገልግሎት እንዲያገኙ የታቀደ በፍላጎት ላይ የተመሰረተ እቅድ ነው ሲሉ ያቀረቡት ጽሑፍ ጋርዲያን ላይ ወጥቷል። በመንደሮች የማስፈሩ ፕሮግራም በብዙ መቶ ሺዎች የሚቆጠሩ ኢትዮጵያውያን የህክምና አገልግሎት፣ ንጹህ የመጠጥ ውሃና የትምህርት ዕድል እንዲያገኙ አድርጓል። መንገዶችም ተሰርቷል። ይህም ኢትዮጵያ ውስጥ የሚሰሩ ዓለም አቀፍ የልማት ድርጅቶች ያረጋገጡት ነገር ነው። መጀመሪያ ላይ አንዳንድ አነስተኛ ችግሮች ነበሩ እነሱም መፍትሄ አግኝተዋል ብለዋል አምባሳደሩ። ብሪታንያ አምባገነንነትን እየደገፈች ነው የሚለው ጋርዲያን ላይ የወጣው ዘገባ ኢትዮጵያ ካለፉት 20 ዓመታት ወዲህ ያገኘችውን ስኬት አያነሳም። ኢትዮጵያ በአገር አቀፍ ደረጃ በምግብ ራስዋን የቻለች ሀገር ሆናለች። ድህነትን በማጥፋት ላይ የተመሰረተው የልማት ስትራቴጂዋ ጠንካራ የኢኮኖሚ እድገትና በሚሊዮኖች የሚቆጠር የስራ ዕድል አስገኝቷል። ኢትዮጵያ አብዛኛውን የሚሌኒየም የልማት ግብን ከሚመቱት ጥቂት ታዳጊ ሀገሮች አንዷ ናት። በመንደሮች የማሰባሰቡ መርሃ ግብር የአርሶ አደሮቹን ኑሮ አሻሽሏል። ፕሮግራሙ በተግባር ላይ በዋለበት ሂደት ሰብአዊ መብቶች እንደተከበሩ ለጋሾች፣ የተባበሩት መንግስታት ድርጅትና ህዝባዊ ማህበራት ያረጋገጡት ጉዳይ ነው። ሂማን ራይትስ ዋችን የመሳሰሉት ቡድኖች በችግር ማነፍነፍ ተልእኮ ላይ የተሰማሩ ናቸው ሲሉ አምባሳደር ብርሃኑ ከበደ ጋርዲያን ላይ በወጣው ጽሁፋቸው አስረድተዋል። በመጨረሻም አምባሳደር ብርሃኑ ጋርዲያን ድረገጽ ድህነትን ለማጥፋት በምትጣጣርና ስኬት ባገኘችው ሀገር ላይ የሚካሄደው የስም ማጥፋት ዘመቻ አካል ከመሆን እንዲቆጠብ ጥሪ እናደርጋለን ማለታቸውን በጋርዲያን ጋዜጣ ጠቅሷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። በመጨረሻም ሰለሞን አባተ ኤል ኒኖ በዓለም ዙሪያና በኢትዮጵያ አካባቢ ስለሚኖረው ተጽዕኖ ያቀናበረውን ዝግጅት እናሰማለን። የውቅያኖሶች ጠለል ከልክ ያለፈ ግለት የሚፈጥረው ኤልኒኞ የሚባለው የአየር ክስተት በያዝነው ዓመት ሦስተኛ ሩብ አሁን በጀመር ነው ማለት ነው በዓለም ዙሪያ መሰማት እንደሚጀምር የዓለም ሚቴዎሮሎጂ ድርጅት አስታውቋል። የአውሮፓውያኑ 2014 ዓ ም ይህ ዓመት ማለት ነው፣ እያበቃ ወደሚሄድባቸው ወራት አካባቢ የዓለማችን ሙቀት የጋለና ደረቅ ይሆናል ብዙ ዝናብም ሊጥል ይችላል ሲል ድርጅቱ ማሳሰቡን ከዋና ጽሕፈት ቤቱ ዘጋቢያችን ሊሳሽ ላይን ጽፋለች። ኤልኒኞ በፓሲፊክ ውቅያኖስ ማዕከላዊና ምስራቃዊ የሐሩር አውራጃ ክልሎች ላይ እየተከሰተ ከየሁለት ዓመት እስከ ሰባት ዓመት በሚደርሱ ጊዜዎች ሊደጋገም ይችላል። እነዚህ የአየር ሁኔታ መገለጫዎች አንዳንዴ እጅግ የከፉ ሊሆኑ እንደሚችሉ በዓለም የሚቴዎሮሎጂ ድርጅት የአየር ንብረት ትንበያና መለማመድ ቅርንጫፍ ዳይሬክተር ማክስ ደሊ ተናግረዋል። በኤልኒኞ ዓመታት ከወትሮው ይልቅ ወደ ደረቅነት የሚያመዝንባቸው አካባቢዎች አሉ። በሌላ በኩል ደግሞ ያለወትሯቸው እርጥበት ወይም ዝናብ የሚበረክትባቸው አካባቢዎች ይኖራሉ። ያለወትሯቸው የሚሞቁ ወይም የሚበርዱ አካባቢዎችም ይኖራሉ። ስለዚህ የአየሩ ሁኔታና ጠባይ እንደየክልሉ የትነት ይለዋወጣል። የዘንድሮው ኤልኒኞ ምናልባት በታሪክ ከተመዘገበው ሁሉ እጅግ የጋለ የአየር ጠባይ ከተስተዋለባቸው በአውሮፓውያኑ አቆጣጠር በ2009ና በ2010 ዓ ም ከነበረው ጋር በተመሳሳይ ሁኔታ የከበደ ሊሆን እንደሚችል ዴሌ አመልክተዋል። ኤልኒኞ በሰሜን አውስትራሊያ በኢንዶኔዥያና በፊሊፒንስ ያልተለመዱ ደረቅ ሁኔታዎችን ፈጥሯል። በብራዚልና በደቡብ ምስራቅ አፍሪካም ተመሳሳይ ደረቅ ሁኔታዎች ታይተዋል። በያዝናቸው ወራት አካባቢ የሚከሰተው የዘንድሮው ኤልኒኞ ምናልባት እስከ መጪው የአውሮፓውያን 2015 ዓመት የመጀመሪያው ወራት ሊዘልቅ እንደሚችል የዓለም የሚቴዎሮሎጂ ድርጅቱ ተንብየዋል። ሊያሳድር የሚችለውን ጫና ዛሬ ለመገመት አዳጋች እንደሆነ ድርጅቱ ቢናገርም ጥንካሬው ግን መካከለኛ ሊሆን እንደሚችል ያሳስባል። ሆኖም በአካባቢዎቹ ላይ የሚደርሰው ማኅበራዊና የምጣኔ ሀብት ጫና በጣም የበረታ ሊሆን እንደሚችልም ዳይሬክተሩ ማክስ ዴሊ ገልጸዋል። So, for example, when you have a drought, uh, one of the sectors which is very often uh, affected is agriculture. Uh, uh, April, so. So. ይህ ማለት ለመስኖና ለኤሌክትሪክ ኃይል ማመንጫ ግድቦች የሚገባው ውሃ ይቀንሳል ማለት ነው። ጎርፍና መጥለቅለቅ ይኖራል። መሠረተ ልማቱ ይታወካል። መኖሪያ መጠለያና የኑሮ ሁኔታዎች ይታወካሉ። መንገዶች ይታጠባሉ፣ ድልድዮች ይፈርሳሉ፣ መገናኛዎች ይቋረጣሉ፣ ሌሎችም ጉዳቶች ይደርሳሉ። እነዚህ የአየር ንብረት መዛነፍና መዛባት ሁኔታዎች የተስፋፉ የማኅበረሰብ ጤና እክሎችንም ይጋርጣሉ፣ እንደ ኮሌራና ሌሎችም ውሃ ወለድ በሽታዎችን የመሳሰሉ ተደርሽኞች ይበረታሉ። ወባ ይስፋፋል። የኤልኒኞን መጪ ጫናና ጉዳት ለመጋፈጥና ለመቋቋም የተለያዩ ሀገሮችና ዓለም አቀፍ የሆኑ ተቋማት የዓለም ሜቴዎሮሎጂ ድርጅትን መረጃዎች እየተጠቀሙ መሆኑን ዴሊ ያመልክተዋል። ለምሳሌ የተባበሩት መንግሥታት የዓለም የምግብ መርሃ ግብር የያዘውን ቀለብና ጥሪት ነገ አስፈላጊ ሊሆኑ ወደሚችሉባቸው አካባቢዎች ፈጥኖ ለማድረስ በሚቻልበት ሁኔታ እያስጠጋ ነው። የኤልኒኞ ወሬ እንዲህ በርትቶ እየተሰማ ባለበት ጊዜ የተፈጥሮ ሁኔታዎች ሁሉ ተጋላጭና ተጠቂ ሆና የኖረችው ኢትዮጵያ ምን እያደረገች ነው? ወደ ኢትዮጵያ ሚቴዎሮሎጂ ኤጀንሲ ደውዬ ምክትል ዋና ዳይሬክተሩን አቶ ዱላ ሻንቆን ሳናግራቸው ደመናውን ገለጥ ለማድረግ አስበው ነው መሰለኝ በቀልድ ጀመሩልኝ። አየር ድንበር የለውም ወሰን የለውም፣ ያው እንደምታውቀው ፍቅርም ወደንበር የለውም ማለት እናም አቶ ዱላ ጭጋጉን እንዲህ ገለጥ አደረጉና በፈገግታ ዓለም ይህንን የጋራና ድንበር ዘለል ጠላቱን በድንበር ዘለል ፍቅርና አብሮ መስራት ለመጋፈጥ እየጣረ መሆኑን ገልጸውልኛል። የአየር ሁኔታ አንድ ቦታ የተከሰተው ሌላ ቦታ ስለሚመጣ ያን በጣም ህብረት ነው የሚጠይቀው ማለት ነው። የዓለምን አየር ንብረት በቅርብ እየተከታተሉ ያሉ ተመራማሪዎችና አጥኚዎች ኤልኒኞ ተመልሶ እየመጣ ነው ብለው ሲያስጠነቅቁ ነበር። ስጋት አላቸው። እንደውም በዚህ በያዝ ነው የአውሮፓውያን ዓመት መጨረሻ አካባቢ አንዳንድ መገለጫዎቹ በዓለም ዙሪያ ሳይስተዋሉ አይቀሩም እያሉ ነው። ምንድን ነው የሚለው የኢትዮጵያ ሚቲዎሮሎጂ ኤጀንሲ ይህን አስመልክቶ እንግዲህ ኤልኒኖ ዛሬ ብቻ ተከሰተ አይደለም ድሮም አለ ማለት ነው። ስለዚህ በየጊዜው ይነሳል ማለት ነው። ሲዝን ኤስ ሳይክሊንግ ያርኩት ነገር ነው። ስለዚህ ኤልኒኖ አንድ አይነት አይደለም። የተለያዩ ኤልኒኖች አሉ ማለት የተለያዩ ኢምፓክቶች ያመጣሉ። አንድ አይነት ኢምፓክት አያመጡም፣ ተጽዕኖ አያመጡም። እያንዳንዳቸው ኤልኒኖች ተጽዕኖ አያመጡም ማለት ነው። ስለዚህ አሁን ነው የገባው ኤልኒኖ፣ ኤልኒኖ አሁን ነው የገባው። ስለዚህ ኤልኒኖ ደግሞ ምን ምን ያመጣል የምለው ነገር እናያውቃለን። የት የት ቦታም ተጽዕኖ ያደረጋል፣ የት ቦታ ምን ያደረጋል የምለው ነገር እናያለን። ስለዚህ ኤልኒኖ ኦንሴቱ በአጠቃላይ አናንስ ባይደረግም ሁኔታዎች አሉ። ስለዚህ በፓስፊክ ውቅያኖስ አካባቢ፣ በሰላማዊ ውቅያኖስ አካባቢ፣ ኦኩዌተር አካባቢ የማን ነው ምድር ወገብ አካባቢ የእሱኑ መሞቅ አለ መሞቅ አለ። ስለዚህ እሱ ምን ምን ያመጣል የምለው ነገር እሱ በርቀት ነው የሚታየው። እንደገና በቅርብ ደግሞ በአትላንቲክ ውቅያኖስ በኢንዲያን ውቅያኖስ በሜዲትራኒያ አካባቢ በአረቢያን ሲ አካባቢ ያሉት አረቢያን ባህር አሳላጥ አካባቢ ያሉትን እውነታዎችን እንከታተላለን። በአካባቢያችን ማለት ነው። በኮንጎ አካባቢ ያለውን በከደኖች አካባቢ ያሉትን አካባቢዎችን እናጠናለን ወይ፣ እንደገና ግሬት ሌክ ኤሪያዎችን ምናም አካባቢዎችን እናያለን ማለት። ስለዚህ ጠቅላላ በሙሉ ምንድን ነው የሚያመጡት? እንዴት ነው ንፋሱ ወደት ነው የሚሄደው? ምን አይነት ሁኔታ ይፈጥራሉ ሚለው ነገሮችን እናያለን ማለት፣ ከሌሎቹ ጋር ማለት ነው። እና አሁን መጪው ኤልኒኞ ምን መገለጫዎች ይኖሩታል ብላችሁ ታስባላችሁ? ምንድን ነው ምንጠብቀው? ምንድን ኢንቱ ኮንሲደሬሽን አድርገናል ማለት ነው። ትንበያ ስንሰጥ ማለት ግምት ውስጥ አስገብተናል። ግምት ውስጥ ስለገባ አዎ ምን ምን እንደሚያመጣት ስለዚህ ናል ስጋት የለውም። ግን እየተከታተልን ትንበያዎችን እንሰጣለን ብዬዋለሁ። ይሄ ፕላን ነው። አሄድ ኦፍ ዘ ታይም ነው የተነገረው ማለት ነው። ግን ወደፊት በየጊዜው አፕዴት የራይን እንሄዳለን ማለት ነው። እንግዲህ የበረታ ስጋት የለብንም ብለዋል አቶ ዱላ። ውይይታችንም ክትትላችንም ይቀጥላል። በሰላምና በጤና ሰንብቱ። አድማጮች የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላልፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገው ፕሮግራማችን እስክንገናኝ በደህና ቆዩን።